አሸናፊው የክርስቲያን ኑሮ ምዕራፍ 18 የምንጠነቀቃቸው አደጋዎች። ኢያሱ ምዕራፍ 18 ቁጥር 3 የእስራኤል ልጆች ማህበር ሁሉ በሴሎ ተሰበሰቡ፣ በዚያም የመገናኛውን ድንኳን ተከሉ። ምድሩም ጸጥ ብሎ ተገዛላቸው። ከእስራኤልም ልጆች ርስት ያልተካፈሉ ሰባት ነገድ ቀርተው ነበር። ኢያሱም የእስራኤልን ልጆች አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? ኢያሱ ምዕራፍ 18 1 እስከ 3። እግዚአብሔርም ኢያሱን እንዲህ ብሎ ተናገረው፣ ለእስራኤልም ልጆች እንዲህ ብለህ ተናገራቸው፣ ሳይወድ ሳያውቅም ሰውን የገደለ ገዳይ እንዲሸሽባቸው በሙሴ እጅ የነገራችሁን ማማፀኛ ከተሞችን ለዩ። ከደም ተበቃዩ መማፀኛ ይሆኑላቸዋል። በከተማይቱም በር አደባባይ ቆሞ በከተማይቱ ሽማግሌዎች ጆሮ ነገሩን ይናገራል። እነርሱም ወደ ከተማይቱ ይቀበሉታል፣ የሚቀመጥበትም ስፍራ ይሰጡታል። ደም ተበቃዩ ቢያሳድደው አስቀድሞ ሳይጠላው ባልንጀራውን በስሕተት ስለ ገደለው ነፍሰ ገዳዩን በእጅ አሳልፈው አይሰጡትም በማኅበሩ ፊት ለፍርድ እስኪቆም ድረስ በዚያም ወራት ያለው ታላቁ ካህን እስኪሞት ድረስ በዚያች ከተማ ይቀመጥ። ከዚያም ወዲያ ነፍሰ ገዳዩ ይመለሳል፣ ወደ ከተማውም ወደ ቤቱም ሸሽቶ ወደ ወጣበትም ከተማ ይገባል። ኢያሱ 21 -6 የሮቤልም ልጆች የጋድም ልጆች የምናሴም ነገድ እኩሌታ ሄዱ በሙሴም እጅ በተሰጠ በእግዚአብሔር ትእዛዝ ወደ ተቀበሏት ወደ ርስታቸው ወደ ገላድ ምድር ይገቡ ዘንድ በከነአን ምድር ካለችው ከሴሎ ከእስራኤል ልጆች ዘንድ ተመለሱ። በከነአን ምድር ወዳለው ወደ ዮርዳኖስ አቅራቢያም በመጡ ጊዜ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ በዚያ በዮርዳኖስ አጠገብ ታላቅ መሰዊያ ሰሩ። በገላድም ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ መጡ። እንዲህም ብለው ተናገሯቸው። የእግዚአብሔር ማህበር ሁሉ የሚለው ነው፣ ይህ በእስራኤል አምላክ ላይ ያደረጋችሁት አጢአት ምንድን ነው? ዛሬ እግዚአብሔርን ከመከተል ተመልሳችኋል። ዛሬም መሰዊያ በመሥራታችሁ በእግዚአብሔር ላይ አመጻችኋል። የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ ለእስራኤል አእላፋት አለቆች እንዲህ ብለው መለሱላቸው። የአማልክት አምላክ እግዚአብሔር የአማልክት አምላክ እግዚአብሔር እርሱ አውቋታል፣ እስራኤልም ያውቀዋል በእግዚአብሔር ላይ አመፀንና ተላልፈን እንደሆነ ዛሬ አታድነን። እግዚአብሔርን ከመከተል እንድንመለስ የሚቃጠለውን መሥዋዕትና የእህል ቁርባን እንድናሳረግበት፣ የደህንነት መሥዋዕት እንድናቀርብበት ብለን መሰዊያ ሰርተን እንደሆነ እግዚአብሔር እርሱ ራሱ ይበቀለን። ይልቁንም ከልባችን ፍርሃት የተነሳ በሚመጣው ዘመን ልጆቻችን ቾቻችሁ ልጆቻችንን ከእስራኤል አምላክ ከእግዚአብሔር ጋር ምን አላችሁ? ምን አላችሁ? እናንተ የሮቤልና የጋድ ልጆች እግዚአብሔር በእኛና በእናንተ መካከል ዮርዳኖስን ድንበር አድርጓልና በእግዚአብሔር ዘንድ እድል ፈንታ የላችሁም ይሏቸዋል ብለን ይህን ደረግን። በዚህም ልጆቻችሁ ልጆቻችንን እግዚአብሔርን ከመፍራት ያስታውሷቸዋል። ስለዚህም መሰዊያ እንስራ አልን። ነገር ግን ለሚቃጠል መስዋዕት ወይም ለሌላ መስዋዕት አይደለም። ነገር ግን በእኛና በእናንተ መካከል ከእኛ በኋላ በትውልዳችንና በትውልዳችሁ መካከል በሚቃጠል መስዋዕትና በቁርባን በደህንነት መስዋዕታችን እግዚአብሔርና መልክ ዘንድ በሚመጣው ዘመን ልጆቻችሁ ልጆቻችንን በእግዚአብሔር ዘንድ እድል ፈንታ የላችሁም እንዳይሉ ምስክር ይሆናል። የካህኑም የአላዘር ልጅ ፍንሐስና አለቆቹ ከሮቤል ልጆችና ከጋድ ልጆች ዘንድ ከገላአድ አገር ወደ ከነአን አገር ወደ እስራኤል ልጆች ተመለሱ፣ ወሬም አመጡላቸው። ነገሩም የእስራኤልን ልጆች ደስ አሰኘ፣ የእስራኤልም ልጆች እግዚአብሔርን አመሰገኑ። ከዚያ ወዲያ የሮቤል ልጆችና የጋድ ልጆች የተቀመጡበትን ምድር ያጠፉ ዘንድ ወጥተው እንዳይወጓቸው አልተናገሩ እንደወጓቸው አልተናገሩ። የሮቤል ልጆችና የጋድ ልጆችም እግዚአብሔር አምላክ እንደሆነ ይህ በመካከላችን ምስክር ነው ስሉ መሠዊያን ምስክር ብለው ጠሩት። ኢያሱ 22 ቁጥር 9 ቁጥር 10። ከመጽሐፈ ኢያሱ በዚህ ክፍል የከናንን ምድር ለመውረስ በእግዚአብሔር ሕዝብ የተደረገው ሰባት ዓመት ውጊያ አልቋል። ዮርዳኖስን ተሻግረዋል። ኢያሪኮም ተሸንፋለች። ጠላትም ድል ሆኖ ምድሪቱን ለየነገዱ ተከፋፍላለች። አሁን ግን ከሁሉም ነገር የበለጠ ጉዳይ ገጠማቸው። በአገሪቱ እንደምን እንደሚኖሩ ካላወቁና ካልኖሩ ባሕሩን መሻገር ጠላትንም ማሸነፍ ሁሉ እንደ ጭንጋፍ ይቆጠራል። ስለእስራኤል ልጆች እውነት የነበረው ሁሉ ዛሬም ለክርስቲያኖች ሺ ጊዜ እውነተኛና የሚደርስባቸው ነገር ነው። የክርስቲያን ህይወት የተከታታይ ውድቀትና ስሜታዊ መነሳት መፈራረቂያ እንዲሆን አልታሰበም። እንደ እግዚአብሔር ዓላማ ከሆነስ የክርስቲያን ህይወት ሳያቋርጥ በማሸነፍ ወደፊት ወደ ግቡ የሚገሰግስ እግዚአብሔር ራሱ የሚኖረው እንዲህ እንዲሆን ታስቧል። እርግጥ ነው ከመሠረቱ አንዳንድ ውድቀቶች አይጠፉም። ዮርዳኖስን መሻገር አለ። የመሸነፍ ምድረ በዳ ለድልና ለበረከት አገር ስፍራ መልቀቅ አለበት። ጠላት ድል መሆን አለበት። ክርስቲያን የነፍሱን ጠላት በየቀኑ እያሸነፈ መኖርን መማር ይገባዋል። ከሁሉም የሚበልጠው ደግሞ የእግዚአብሔር ልጅ ሙሉ በረከት ወዳለበት አገር ከገባ እዚያው እንዲኖር መማር ይገባዋል። እንደማምነ ሁሉ ከመንፈስ ቅዱስ በእውነት አዲስ የተወለደና በክርስቶስ ደም የተዋጀ እግዚአብሔር ሰው ለዘላለም የዳነ ቢሆንም ከከነአን ወደ ምድረ በዳው ይመለስ ይሆናል። ለጥቂት ጊዜ በደህና ሮጦ ዮርዳኖስን ይሻገራል። ከክርስቶስ ጋር ሞቶ ተቀብሮም እንደተነሳ ያምናል። ነገር ግን የተረፈውን አኗኗሩን በግብጽ ድንበር ላይ ይፈጽማል። ክርስቲያን በምድረ በረከት እንደምን ጸንቶ መኖር እንደሚገባው መማር በጣም አስፈላጊ ነው። ባለፈው ምዕራፍ በሙላት ስለ መኖር በተናገርንበት ጊዜ አንዱን ትምህርት እንዳገኘን አምናለሁ። አንዱን ቀን በእግዚአብሔር መንፈስ ተሞልተን በሚቀጥለው ደግሞ ከሙላቱ የበለጠ እንድንቀበል ለክርስቶሳዊ ሕይወትም በውስጣችን ማዳበሪያ ማደር በማዳበሪያ የሆኑትን በየቀኑ ለክርስቶስ መታዘዝና በእርሱም መታመን መሆናቸውን አየን። የመጽሐፈ ኢያሱ ቀሪው ክፍል በምድረ በረከት እንደምን ምን እንደሚኖሩ የሚገልጹ ሶስት ልዩ ምስጢሮች ይዟል ከምዕራፍ 18 እስከ 22። ስለምንጠይቃቸውና ስለምንከላከላቸው አደጋዎች ይናገረናል። ስለምንጠነቀቃቸውና ስለምንከላከላቸው አደጋዎች ይናገረናል። ምዕራፍ 23 የምንከተላቸውን ስርዓቶች ይነግረናል። የመጽሐፈ ኢያሱ የመደምደሚያ ክፍል ምዕራፍ 24 በዚች አገር ወርሰን ወደ የምንወስድባቸውን ጥቂቶቹን ታላላቅ መብቶችና ክብሮች ተድላዎችም ይገልጻል። እነዚህ ምዕራፎች ለክርስቲያን ኑሮ የሚሆኑ ታላላቅ ስርዓቶችን እንደተማር አምናለሁ። እነርሱም የድልን መንገድና ሙሉ በረከት ወዳለበት ምድር በረከት የሚመራውን መንገድ ነው። ክርስቲያን ባለፉት ክንውኖችና በአሁኑ የችሎታ ታላቅነት መታመን አይገባው። እነዚህም ሁሉ በየቀኑ በሚደርስብን ደደብነት መለወጥ አለበት። ሚስዮናዊ ወይም የወንጌል ሰራተኛ መማር ከሚገባው ታላላቅ ትምህርቶች ይህ አንዱ ነው። ልብን በሚመስጥ መሰነባበቻ የትውልድ አገራቸውን ለቀው የሚሄዱና ማድረግም የሚገባቸው ለክርስቶስ ታጥቀው ብዙ ሕዝብ ወደ እርሱ መምራት ነው የሚለው የሚሉት አብዛኛውን ጊዜ ወደ ተላኩበት ባዕድ አገር ሲደርሱ ልባቸውን በሚያጎሳቁ የልቡና ጨለማ እንደሚጎሰሙና እንደሚጠቁ የታወቀ ነው። አብዛኛውን ጊዜያቸውም በየቀኑ የሚኖሩት ማለት የሚሰብኩትን በማዘጋጀት እንደሚባክን እና እርሱንም ለአካል አዘጋጁ ትምህርታቸው ፍሬ ቢስ ሆኖ እነርሱም ከግባቸው ሳይደርሱ እንደሚቀሩ ያገኙታል። እግዚአብሔር ከአገሪቱ ውስጥ የትም ስፍራ ቢያኖረን እንደምን በበረከት አገር መኖር እንደሚቻለን ማወቅ ተገቢ ዓላማችን ይሁን። እውነተኛውን የክርስቲያን ኑሮ የሚኖረውን ክርስቲያን መገናኘት የማይታሰብ የልብ ደስታን ይሰጣል። ልብን የሚመስጥ ደስታ የሆነበት ምክንያትም አልፎ አልፎ የሚታይ እንግዳ ነገር በመሆኑ ነው። በደህንነቱ የሚደሰተውንና በተሟላ መንፈሳ ኃይል በእውነት የሚኖረውን ክርስቲያን መገናኘት ብቻ ራሱ ትልቅ በረከት ነው። በአገሪቱ እየኖርን በሙሉ እንድንደሰትባት ከሆነ በክርስቲያንነት ኑሮም ክብርና ተድላ የሚቻሉ መሆናቸውን ከተረዳን፣ ሁላችንም ልንንከባከባቸውና ልናስወገዳቸው የሚገባንን ሶስት አደጋዎች ወይም መከራዎች እነግራችኋለሁ። ኢያሱ 18 ቁጥር 3 ከሦስቱ ወደ መጀመሪያው ይመራናል። ኢያሱም የእስራኤልን ልጆች አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? የእስራኤል ልጆች የመጀመሪያው ጉድለት ቸልተኛነት ነበር። ለእግዚአብሔር ታዘው ወደ አገሪቱ ገብተው ቢወርሷት የሚቆያቸው በረከት። ወደዚያች ከመግባታቸው በፊት ሙሴ የእስራኤልን ልጆች በአንድነት ሰብስቦ እንደነገራቸው ታስታውሳለህ። ለምሳሌ አይል ቤንያሚን እንዲህ አለው፣ በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል፣ ቀኑን ሁሉ ያደርገዋል፣ በትከሻውም መካከል ያድራል። ዘዳግም 33፥12 እንዴት ያለ መኖሪያ ነው! በእግዚአብሔር ጥበቃ ስርና በጌታ ትከሻ መካከል። ስለ ይሳኮር ነገድ ሙሴ ያለው ይህ ነው የተሰወረውን የአሸዋውን መዝገብ የባህሩንም ባለጠግነት ይጠባሉ። የይሳኮር ነገድ የተለመደበትን ክፍ የተመደበለትን ክፍል ፈጽሞ ወርሶ እንደሆነ እንደ ክቡር ዕንቁ የሆነ ስጦታዎች አሉት። በክርስቶስ ያለለትን ሁሉ የሚወርስ የእግዚአብሔር ልጅ የማይለካውን የእግዚአብሔርን ጸጋ፣ የጥልቀት ፍሬዎች ያገኛል። የክርስቲያንነት መግለጫ የሆኑ የዕንቁ ጠባዮችም እርሱ ይሆናሉ። ሙሴም የአሴር ነገድ የወይን መጥመቂያ በሞላበት ምስጥራዊ ስፍራ እንደሚኖር ተናገረ። እግሩንም በዘይት ውስጥ ያጥልቅ፣ ጫማህ ብረት ናስ ይሆናል፣ እንደ ዕድሜህ እንዲሁ ኃይል ይሆናል። ዘዳግም 33 24 እና 25 የአሴርና የአሴር ነገዶች ከቶ አያረጁም፣ አይደክሙምም፣ አይዋረዱምም። በዘመኑ ሁሉ እንደ ታደሱና እንደ በረቱ ይኖራሉ። እግዚአብሔር ለልጆቹ የመንፈሱን የዘይት ቅባት አለው። በሕይወት ጉዞ ሁሉ ለእያንዳንዱም ሁኔታ ጉልበታቸውና ኃይላቸውን ባለማቋረጥ ያድሳል። ሙሴም የንፍታሌምን ነገድ በእግዚአብሔር በረከት ይሞላሉ፣ ፈጽሞም ይረካሉ አለ። በዚህ አይነት የሁሉንም በረከት ልንቀጥል እንችላለን። ይህ ሕዝብ በቂ የሆነ የወደፊት ዕድል እንደነበራቸው ለማስረዳት ይል ይኸው ይበቃል ደህንነት እና ጉልበት ሁሉ ወደ አገሪቱ ገብተው ቢወርሷት የነሱ ናቸው። ዮርዳኖስን ተሻግሮ ጠላትን አሸንፎ በአገሪቱ መቋቋም የጀመረውንም ይህንን ህዝብ እያሱ እንዲህ ስል ይጠይቃል፤ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? የተወደዳችሁ ክርስቲያን ወዳጆቼ ሆይ ከበረሃው ማዶ እንደ ነበረው ምድር ከነአን ሁሉ ከመጠነኛው የክርስቲያንነት አኗኗር ማዶም በክርስቶስ በራሱና ድሉን በመክፈል በተሟላውን በረከቱ ትልቅ አቋምና የአኗኗር ልምምድ ይጠብቀናል። በዚህ ዓለም የተከበረ ትዝታ የምትሰጠኝ አንዲት ትንሽ የመሬት ቁራጭ አለች። እርሷም ሰማንያ ማይሎች የምትረዝም በእንግሊዝና በስኮትላንድ ዳርጃ ባስተዘቡብ ትገኛለች። እዚያ በድሮ ዘመን በእንግሊዝ አገር የሮሜ መንግስት ወሰን በነበረችው በሃድሪን መንደር ቅጥሮች ፍርስራሽ ውስጥ ትራመዳለህ። የሮም የጦር ኃይል እዚያ በደረሰ ጊዜ በዚያን ዘመን የተደረጉትን ታላላቅ ድርጊቶች በአእምሮህ እንደ ስዕል ልታስበ ልትሰበስብ ትችላለህ። በዚያ ቀበሌም ትንሽ ተዘዋውረህ ብትጎበኝ ብዙ ያረጁና የወደቁ ግንቦች ታያለህ። ከእነርሱም አንዳንዶቹ ወድቀዋል፤ ጥቂቶቹ ግን በዚያ ዘመን እንደነበሩ ሆነው ተጠብቀው ይገኛሉ። አንዳንዶቹ ሲፈርሱ፣ ጥቂቶቹ ለምን ተጠብቀው አምረው ይገኛሉ ብለህ ብጠይቅ፣ የሚከተለውን መልስ ታገኛለህ። ከብዙ መቶ ዓመታት በፊት እንግሊዝና ስኮትላንድ መራር ጥል ነበራቸው። በኖር ዘምበርላንድ የሚኖሩ እንግሊዛውያንም በስኮትላንድ ጊዜ ዜጎች ብዙ ጊዜ ተጠቁ። አጥቂዎቹም ከብቶቻቸውን፣ እህላቸውን ሁሉ ዘርፈውባቸው ወደ ግዛታቸው ይመለሱ ነበር። ስለዚህ ተጠቂዎቹ እንግሊዛውያን ሊከላከሏቸው በግዛታቸው ድንበር ግንቦችና ምሽጎችን ሰሩ። ከእነዚህም ግንቦች አንዳንዶቹ የማያቋርጡ ምስጥራዊ የውሃ ምንጮች ነበሯቸው። ሌሎች ግንቦች ከብዙ ማይሎች ርቀት ውሃቸውን በቧንቧ ያገኙ ነበር። የስኮትላንድ ወራሪዎች ግን የሚያደርጉትን የሚያውቁ ብልጦች ነበሩ። ቧንቧዎቹን ቆረጡና ከተማዋን ከበው ነዋሪዎቹን በረሃብና በውሃ ጥም እስኪያልቁ ጠበቁ። በግንቦቻቸው ምስጥራዊ ምንጮች የነበሯቸው ግን አልተደፈሩም። እነዚህም ግንቦች ያለመደፈራቸውን ማስታወሻ ማስታወሻ ይዘው እስከ ዛሬ ቆመዋል። ሌሎቹ ግንቦች ግን ፈርሰው ወደቁ፣ ተደመሰሱ፣ ጠፉ። እያንዳንዳችን በውስጣችን የህይወት ምንጭ አለን። ነገር ግን እነዚህ ምንጮች በውስጣቸው መኖራቸውን ያልገለጡ ብዙ ክርስቲያኖች አሉ። ብዙዎች አብዛኛውን ጊዜ የሚፈልጉትን ለማግኘት ከራሳቸውና ከቤታቸው ውጪ ይቅበዘበዛሉ። ለጨዋታ፣ ለመደሰት፣ ለሰላም፣ ለምቾት፣ ለታድላ፣ ለዘመኑ ብልጭ ልጭና መደሰቻ ሲሉ ከራሳቸውና ከቤታቸው ውጪ ይዞራሉ። ብዙም ሳይኖሩ የክርስቲያንነት ህይወት ህይወታቸውና አቋማቸው ይፈርሳል ይወድማልም። አገሪቱ የምትወርስበትና እግዚአብሔርን በክርስቶስ የሰጣቸውን ጸጋ የሚያገኙበት መንገድ በሕይወታቸው ካለው ከማያቋርጥ የሕይወት ምንጭ ዘወትር መጠጣት መሆኑን የተረዱ የእግዚአብሔር ልጆች ግን አሉ። ኢየሱስ ብቻ ሊያረካና ሊያጠግብ እንደሚችል ከሙሉ ልባቸው ልናገሩ ይችላሉ። የነገሩ አስቸጋሪነት ግን ወደ አገሪቱ ገብቶ መውረስ ራስን መካድና የምናፈቅራትን አንዲት ጠባይ ወይም አመልመተው እንደሚጠይቅ ስለተረዳን ወደ መድረ በረከት እንዳንገፋበት እንፈራለን። ወደ ኋላችንም እናፈገፍጋለን። የኑሮን ምቾት ከአለማውያን መቆራኘታችንና፣ ሌሎች እንዴት ያሉ ከሰው የተለዩ ሰዎች ናቸው እንዳይሉን የምንፈራውን ይሉኝታ ሁሉ ማስወገድ አለብን። እግዚአብሔር ያዘጋጀልንን መውረስ ለመውረስ እንዳንንቀሳቀስ መንፈሳዊ ቸልተኛነትና ሰነፎች የሚያደርጉን እነዚህ ነገሮች ናቸው። ባለፉት ክንውኖች የእግዚአብሔር ልጅ እንዴት ቸል ብሎ ሊኖር ይደፍራል? ይህ በማድረጉ የእግዚአብሔርን በረከት ከራሱ ከማራቁም በላ ሌሎችን ሰዎች ይከለክላል፣ ሰይጣንንም ያደፋፍራል። ልተነፍስ ከቆመ ማንም ክርስቲያን በሩጫው ሊያሸንፍ አይችልም። በውጊያው ወቅት እረፍት የሚጠይቅ በጦርነቱ ድል ሊያደርግ አይችልም። ከእግዚአብሔር ጋር ከመራመድ ለአንዲት ደቂቃ ነጻነት ወይም ስንብት ለመጠየቅ ማንኛውም የእግዚአብሔር ልጅ አይችልም። ሽልማቱ በጭብጣችን ግቡም ልንደርስበት የሚችል ሆኖ ሳለ ብዙዎቻችን በኢየሱስ ክርስቶስ በኩለኛ የሆነውን ድልና የተሰጠንን ሁሉ ከመቀበል የራቅን መሆናችንን መረዳት እንዴት የሚያሳዝን ነው። እግዚአብሔር ያዘጋጀልንን ለመቀበል ስላልፈለግንበት አጣን አጣ ነው። በቸልተኛነትና በግብዝነት ተሸነፍን። ክርስቲያኖች ሆይ፣ በየእሁዱ ጠዋት ጠዋት ወደ ቤተ ክርስቲያን ከሄዳችሁና እግዚአብሔር እንዲባረካችሁ ከተማጸናችሁት ምን ያህል ጊዜ ሆኗል? አሁንም ትሄድ እንደሆነ የተሰጠህን ጉዳይ ለመፈጸም ብቻ ነው። ለመዘመር፣ የሰንበት ትምህርት ልትመራ፣ ማስታወቂያዎችን ልትነግር፣ ፈንታህን ለማድረግና ለመስበክም ይሆናል። ለዚህ ሁሉ እግዚአብሔር ይባርክህ። ነገር ግን በመንፈሳዊ ቸልተኛነትና እንዝላልነት እንዳትዋጥ ተጠንቀቅ። ባለፉት ዘመናት ታላላቅ ነገሮችን የፈጸመ አምላክ ዛሬም እንደሚፈጽም ከመጠባበቅ አታቋርጥ። የሰዎችን ልብ ረሃብ ብንገልጥና እርሱ ወዳዘጋጀልን ብንገፋ፣ እርሱ ሁሉን ለማድረግ ይችላል። አብዛኛውን ጊዜ ችግራችን ስንፍናና፣ ታካችነት፣ ቸልተኛነትም ነው። ምን ቸገረኝ ይህን ዓመታት እምብዛም አልጨነቅም። ወይም ደግሞ ይህ ሁሉ ለሌሎች ሰዎች ለወጣቶችና ለልጆች ይጠቅማል ጥሩም ነው፣ ግን ለእኔ አይደለም እንላለን። ክርስቲያን ወዳጆቼ ሆይ እስከ መቼ ድረስ ነው እግዚአብሔር በኢየሱስ የሰጣችሁን ሳትወርሱ እስከ መቼ ድረስ ቸል ትላላችሁ? እንዴት ያለ መከላከል የሚገባን አደጋ ወይም ጉድለት ነው! ሁለተኛው አደጋ ወይም ጉድለት በኢያሱ ምዕራፍ ሀያ ሁለት ተጽፏል። እርሱንም አለመግባባት ብዬ እሰይመዋለሁ። ይህን ምን ማለት እንደሆነ ታውቃለህኔ ከሌሎች ሰዎች ተስማምቶ ተግባብቶና ተባብሮ አለመኖር ማለት ነው። በአንድ ወይም በሁለት አረፍተ ነገሮች ታሪኩን እንዲህ ነው ታሪኩ እንዲህ ነው። ሁለት ተኩል ነገዶች የሆኑ የሮቤል የጋድ ነገዶችና የምናሴ ነገድ እኩሌታ ከሰባት ዓመታት በፊት ከወንዙ በሌላው ወገን ማለት ከዮርዳኖስ በስተ ምስራቅ በምድረ በዳው ድንበር ለመኖር ወሰነው ነበር። ኢያሱም በአንድ ነገር ከተስማሙ እንደሚቻላቸው ነገራቸውና በሐሳባቸው ተስማማ። ማድረግ የሚገባቸው ይህ ነበር። ከሌሎች ወንድሞቻቸው ጋር ወደ ከነዓን ይገባሉ፣ ጠላትንም ለማሸነፍ ይረዳሉ። ከዚያ በኋላ ወደ መረጧት ግዛት ይመለሳሉ። ኢያሱም ስለ ቸርነታቸው፣ ደግነታቸውና ወንድሞቻቸውን አገሪቱን ሲዋጉ ለመርዳት በአንድ መንፈስ ስለ ተባበሩ አመሰገናቸውና በሚወርሷት ግዛትም የእግዚአብሔር በረከትና ባለጠገነት እንዲከተላቸው መመኘቱን ገለጸላቸው። በምዕራፍ ሃያ ሁለት ቁጥር ሃያ አራት እንደ ተጻፈው ወደ ርስታቸው ለመሄድ የተለዩ ነገዶች ወደ ወንዙ ዳር በመጡ ጊዜ እንዲያሰቡ፣ እስቲ አሁን ተመልከቱ ይህን ዮርዳኖስን ተሻግረን ማዶ ስንደርስ ልጆቻችንና የኋለኛውም ትውልዶች እንዲህ ይላሉ፣ ከእግዚአብሔር ሕዝብ ዘንድ ምን አላችሁ? እነርሱ እዚህ ማዶ ናቸው፣ እናንተም እዚያ ናችሁ። እዚህ ናችሁ፣ ከእርሱ ክፍል የላችሁም። አልተዋጋችሁም፣ ጠላትን ለማሸነፍ አልረዳችሁም። ታዲያ ከእስራኤል ሕዝብ ምን አገኛችሁ? አጋናኛችሁ። ስለዚህ ከዮርዳኖስ በስተ ምዕራብ በወንዝ ዳር መሰዊያ ተከሉ። መሰዊያም ለመስዋዕት አልነበረም። ነገር ግን ከዮርዳኖስ በሌላ ወገን ከሚኖሩ ህዝቦች ጋር አንድ ለመሆናቸው ምስክር እንዲሆን ነው። ሌሎቹም ነገዶች የሆነውን በሰሙ ጊዜ የተሳሳተ ትርጉም ሰጡት። የተሠራው መሰዊያ ለስግደትና ለመሥዋዕት ነው፣ በእግዚአብሔርም ህዝብ መካከል መለያየትን ያሳያል። እነዚህም የተለያዩ ሁለት ተኩል ነገዶች ከሃዲያን መሆናቸውን ያሳያል። ከእንግዲህ በእግዚአብሔር ላይ አመፁ አምፀው ከሕጉም ተለዩ እንጂ እርሱን አያመልኩም ብለው አሰቡ። በእግዚአብሔርም ህዝብ ልብ ክህደት ገባሉ። ስለዚህ ከኢያሱ ጋር በከናን የቀሩት ነገዶች ከሃዲያን የመሰሏቸውን ነገዶች ለመውጋት ተዘጋጁ። ነገር ግን ከመዋጋት በፊት ሮቤላውያን፣ ጋዳውያንና የምናሴ ነገድ እኩሌታ ምን እንደሚያደርጉ ለማወቅና በግልጽ ልገስጿቸው መልእክተኞችን ላኩላቸው። መልእክተኞችም ስለ ክህደታቸው፣ አለመታመናቸውና በእግዚአብሔርም ስለማመጻቸው ከሰሷቸው። በዚህ አድራጎታቸውም ከቀጠሉ በእነሱና በእስራኤልም ሁሉ መካከል የሚደርሰውን አደጋ ጉዳት ነገሯቸው። እነዚህም ሁለት ተኩል ነገዶች ሀሳባቸው ከንጹህ ህልና መሆኑን የሰሩትም መሠዊያ ለምስክርነት እንጂ ለስግደትና ለመስዋዕት እንዳልነበረ ለመልእክተኞቹ ማስረዳትና ማሳመን አላስቻገራቸው። ለሌላ አምላክ ልሰዋ አይደለም፣ ነገር ግን ከሌሎች ወንድሞቻቸው ጋር ላላቸው ኅብረት ምስክር ማቆማቸው ነበር። ይህ ሀሳባቸውም ንጹህና ቅዱስ የፍቅርም እንደነበረ ሌሎችም በሀሳባቸውና በፍርዳቸው ትክክለኞች እንዳልነበሩ ያስረዳል። በሚያሳዝን ሁኔታ ሊፈጸም የነበረው በእውነት በበለጠ የወንድማ ማችነት ኅብረት ተፈጸመ። ከዚህ በላይ እንዴት ያለ ጠቃሚ ትምህርት እናገኛለን? ክርስቲያን ከክርስቲያን ጋር ባለመስማማት ባለመተባበርና ባለመግባባት እንዴት ያለ አደጋና ጉድለት ያለ ይመስላችኋል? እንዴትስ ያሉ ጎጂ ውጤት ያላቸው አለመግባባቶች አሉ? በእነዚህ ስህተቶች አንዲት ወንጌላዊት ቤተ ክርስቲያን እስክትወድም ድረስ መተላለፎች ምንኛ ይስፋፋሉ፣ እየከፉም ይሄዳሉ። አሜት ለመስማትም ችኩሎች ነን። በሌሎች ሰዎች ነቀፋ ለመወርወር እንዴት ችኩሎች ነን። ስለሌላው ጠባይና ጥፋት ስህተትም ለመስማትና መቶ ጊዜ አጋንን ለማውራት ለምን እንጣደፋለን? ይህን አይነቱን ተግባር ከቤተ ክርስቲያን የቤተ ክርስቲያንን ዛሬ ከዚህ አይነት ኃጢአትም ብትነጻና ብትወገድ ብትታረምም ኖሮ መንፈሳዊ መታደስ እናገኝ ነበር። ዛሬም ዲያብሎስ በቤተ ክርስቲያን ውስጥ የሚሰራበት መሳሪያው ሀሜተኛ ሰው፣ ስለ ሌሎች ሀሳብ ክፉ ነቀፋ የሚወረውርና በንጹህ ተግባሮች ለመጥፎና ርኩስ አስተያየት የሚጥለውን ሰው ነው። ከክርስቲያን ወንድምህ የሚያራርቁህና እንዳትግባባ የሚያደርጉን መሰናክሎች ለማስወገድ ካልተዘጋጀህ በእሁድ ስብከት መደሰት ልብህም መመሰጥ ዋጋ የለውም። በእውነቱም በፍጹም አይጠቅምም። አሁን ይህንን ከሚያነቡት ሰዎች ሌሎች በሐሰት ፍርድና ባልተስተካከለ አስተያየት መጥፎ ስምና ግምት ስለ ሰጧቸው ልባቸው የቆሰለ መንፈሳቸውም የተሰበረ አይጠፉም። ወንጌላዊ መዝሙር አይዘምሩም። መሪር ስቃይ ይሰማቸዋል። የጎዳቸውም ቁስል ጠልቆ ገብተዋል። ቢሰቃዩም ያድጋሉ። ዳሩ ግን ሌሎች በየሁዱ ወደ ቤተ ክርስቲያን የሚመጡ የሚዘምሩና የመረረ ስሜት መንፈስ በውስጣቸው ያላቸው ደግሞ በመንፈሳዊነት ወደ ኋላ እያፈገፈጉ ይሄዳሉ። አወይ ያልተግባባቸውና ያቆሰልናቸው ሰዎች፣ የጎዳናቸውና ያሳዘንናቸው ሰዎች፣ ሳናስተውልም ሳይገባን የፈረድንባቸው ሰዎች ብዙ ነን። እነርሱ ግን ይህንን ሁሉ በእግዚአብሔር ጸጋ ብርታት መቀበል ተምረዋል። ስለዚህም በጸጋው ያድጋሉ። እኛ አሳዝነን፣ ጨከነን፣ ነቅፈንና አሳጥተንም እንደሆነ በመንፈሳችን እየጠወለግንና እየሟሸሽን እንሄዳለን። በወንጌል መልእክተኞች ጣቢያና በአንዲት ከተማ ምናልባትም በአንዲት ቤተ ክርስቲያን አብረው የሚሰግዱና ክፉ የልብ ቁስል የቆሰሉ ሴቶችና ወንዶች አሉ። ነገር ግን በእግዚአብሔር ጸጋ በኢየሱስ ክርስቶስ ያድጋሉ። ከሌላ ሳይሆን ከደረሰብኝ ግላዊ የኑሮ ልምምድ የሚነግራችሁ ነገር አለኝ። ብዙዎቻችን ሌሎችን በማማት ተቆጪዎችና ግልፍተኞች በመሆን በሀሳባችንና በስሜታችንም ነቃፊዎችና ተቺዎች በመሆን ኑሮ እንጀምራለን። ለእውነት ግን አንዲት ስንዝር እንኳ ባንፈቅድም የወደቀውን ወንድም በእግዚአብሔር ጸጋ በትሕትናና በገርነት ልንመለከተው እንማራለን። ልንመለከተው እንማራለን። ሸክሙንና መከራውን መሸከም አን እንድንረዳው ልንማር እንችላለን። በመንፈስ ትሕትናም ልንመለከተውና ልንመልሰው እንጂ በክርክር ማሸነፍ ሳይሆን በነቀፋም ሳናጠፋው በፍቅር ወደ ክርስቶስ ልንማርከው እንችላለን። አወይ ያለ መስማማትና አለመግባባት አደጋ ወይም ጉዳት። ሶስተኛውን አደጋ ወይም ጉድለት በመጽሐፈ ኢያሱ በሃያኛው ምዕራፍ እናገኛለን ይህም በበረከት አገር ለሚደረገው አኗኗር ጉዳይ የሆነ አደጋ ወይም ጉድለት ነው። እርሱም የእንዝላልነት ጉድለት ነው። በዚህ ምዕራፍ የመማጸኛ ከተሞችን መስራት ታስታውሳለህ። እነርሱም ከወንዙ ወዲህ ሶስት ከወንዙ ማዶ ሶስት በጠቅላላው ስድስት ናቸው። በአገሪቱ ወይም በከነዓን የሚኖሩና ሁለት ተኩል ነገዶች በቀላሉ ሊደርስባቸው የሚችሉ ከተሞች ነበሩ። ሳያውቅ ሳይወድም በእንዝላልነት ሰውን የለገደለ ሁሉ የማማጸኛ ስፍራዎች ነበሩ። ለዚህም የተሟላ ማብራሪያውን በኦሪት ዘዳግም ምዕራፍ 19 ታገኛለ። ለጊዜው ግን የእንዝላልነት ወይም ድንገተኛ ኃጢአት፣ ያልታሰቡ መተላለፎች፣ በክፉ ምኞት ያልተፈጸሙ በደሎች ምህረት እንደነበራቸው መናገሩ ብቻ ይበቃል። ይህንን አይነት በደል የፈጸመ ሰው ሁሉ ከበቀል እንዲድን ወደ መማጸኛ ከተሞች ይሸሻል። እዚያም ሌዋውያንን ይመረምሩታል። በሰራውም ወንጀል ከሀሳቡ የመነጨ ተንኰልና ቂም እንደሌለበት ቢረጋገጥ በዚያን ዘመን ያለው ሊቀ ካህናት እስኪሞት ድረስ በመማጸኛ ከተማ እንዲኖር ይፈቀድለታል። ከዚያ በኋላም ያለ ስጋት ወደ አገሩ ለመመለስ ነጻ ይሆናል። ከኃጢአቶቻችን አብዛኞቹ በእንዘላልነት እንደሚፈጸሙ ለማሰብ ትንሽ ጊዜ ረጋ ብለህ ታውቃለህኔ። ከፍጹም የእግዚአብሔር ቅድስና የማይገጥሙ ሁሉ ራሱ ኃጢአት መሆኑን አስተውለናልን? ባለመጠንቀቃችን በችኩልነታችንና ከሌሎች ክርስቲያን ወንድሞች ባለመግባባታችን ዘውትር እንደምናሳዝነው እናስተውላለን ወይ? አስበን ያደረግነው ላይሆን ይችላል። ሆኖም በእግዚአብሔር አይን ፊት ኃጢአት ነው። ስለ ይቅርታውና ስሬት ስሬቱ እንዴት ማመስገን የሚገባን ይመስላችኋል? ዛሬ ወደ ምንጩ ሄደን ከኃጢአታችን ታጥበን ልንነጻና ሌሎችንም በእንዝላልነት ሳናውቅ ስለ ጎዳን እና ስላቆሰልን ስላሳዘንንም ይቅርታ ልንቀበል እንችላለን። የመማጸኛ ከተማችን የተወጋው የኢየሱስ ጎን ነው። ልቀ ካይናታችን የሚሞተውና ከሞታን የተነሳው ነው። ወደ መማጸኛ ከተማችን ሄደን መተላለፋችንን ተናዘን በደሙን መንጻት ፍጹም በሆነ እምነትና ነጻነት ወደ ፈለግንበት መሄድ ያስችለናል። ስራችን ዘወትር የማይጠቅም ስለሆነ አሳሳች ከሆነና መልካም ከሚመስለን አገልግሎታችን ጋር ዛሬ ወደ እርሱ መሄድ በጣም እንመኛለን። ቃሉን ፈቃዱንና ጸጋውን በግድየለሽነት ከመመልከት እንዲያነጻን ወደ እርሱ መሄድ እንዴት አስቸኳያችን ነው። ልቅ ካይናታችን ለዘላለም የሚኖር ስለሆነ በመማጸኛ ከተማችን ዘወትር ያለ ስጋት እንኖራለን።